ሰላም ጠና ስጥልን፣ የተወደዳችሁ አድማጮቻችን። ይህ ከዓለም አቀፉ አድቬንቲስት ሬዲዮ የተዘጋጀ የሚቀርበው የጥያቄ መልስ ክፍለ ጊዜያችን ነው። አድማጮቻችን፣ ዘወትር በዚህ ሰዓት ከእናንተ ከአድማጮቻችን የሚደርሰንን ጥያቄዎች ይዘን ከተለያዩ ማብራሪያዎች ጋር መልሶቻችሁን ይዘን እንቀርባለን። እንግዲህ ወደሚቀጥለው ወደ ብርሃን ዓለም ከደሴ ወዳቀረበው ሁለተኛው ጥያቄ እንሄዳለን። የብርሃን ዓለም ሁለተኛው ጥያቄ ሺህ ዓመት መቼ ይጀምራል? ሺው ዓመት መቼ ይጀምራል? ይህ ሺህ ዓመት በሰማይ ነው ወይስ በምድር? በሺው ዓመት የሚሆኑ ነገሮች ምን ምን ናቸው? ከሺው ዓመት በኋላስ ምን ይሆናል? የሚል በጣም መሠረታዊ የሆነ እጅግ በጣም አስፈላጊ ጥያቄ አቅርቦልናል። ስለዚህ ይህንን እንግዲህ በቅደም ተከተል እንመልሳለን። ወደ መጀመሪያው የጥያቄው ክፍል ስንሄድ ሺው ዓመት መቼ ይጀምራል ይላል። በምዕራፍ ስድስት ራዕይ ዮሐንስ ከቁጥር 12 ጀምሮ ስድስተኛው ማተብ በተፈታ ጊዜ አየሁን፣ ታላቅ የምድር መናወጥ ሆነ፣ ፀሐይም እንደ ማቅ ጠጉር ጥቁር ሆነ፣ የጨረቃም በመላው እንደ ደም ሆነ በለስም በብርቱ ንፋስ ተናውጣ ቃሪዎቿን ፍሬ እንደምትጥል የሰማይ ከዋክብት ወደቁ ወደ ምድር ወደቁ። ሰማይም እንደ መጽሐፍ ተጠቅልሎ አለፈ። ተራሮችና ደሴቶች ሁሉ ከስፍራው ተወገዱ። የምድር ነገሥታትና መኳንን፣ ሻለቆች፣ ባለጠጎች፣ ኃያላን፣ ባሮች፣ ጌቶች ሁሉ በዋሻዎችና በተራሮች በዓለቶች ተሰወሩ። ተራሮችና ዓለቶችንም በላያችን ውደቁ፣ በዙፋኑ ከተቀመጠው ፊት ከበጉ ቁጣ ሰውሩን፣ ታላቅ የቁጣ ቀን መጥቷልና ማን ሊቆም ይችላል? አሏቸው ይላል። ስለዚህ የጌታችን የኢየሱስ ክርስቶስ ምጽአት እጅግ በጣም ከባድ ነውጥ ያለበት እንደሆነ እናያለን። በዛን ጊዜ ፀሐይ ትጠቁራለች፣ ጨረቃ ደም ትሆናለች። ከዛ ደግሞ ከዋክብት ደግሞ ልክ ፍሬ እንደሚረግፍ ከዛፍ ላይ ከሰማይ ወደ ምድር ይወድቃሉ። እና እንግዲህ አንድ ኮከብ ምድር ላይ እንኳን ቢወድቅ ምድር እንዴት እንደምትናወጥ ግን እንደ ፍሬ እንደሚረግፍ ነው ከዋክብቶች የሚረግፉት ወደ ምድር። ስለዚህ በጣም ከባድ ደግሞ አደጋ እንደሚሆን ምድር ላይ እንመለከታለን። ከዛ በሚገርም ሁኔታ ሰማይ ተጠቅልሎ ያልፋል። ይህ ሰማያዊ ሆኖ ምናየው ተጠቅልሎ ያልፋል። ተራሮችና ደሴቶች ደግሞ ከስፍራቸው ይወገዳሉ፣ ይስ በቃ ይፈራርሳሉ። ደሴቶች ሁሉ በባህር ይወሰዳሉ፣ ተራሮች ሁሉ ይፈራርሳሉ። እና ይሄ ታላቅ ነውጥ በሆነ ጊዜ በተለየ ሁኔታ ቁጥር አስራ አምስት ላይ የምድር ነገስታቶች፣ መኳንንቶች፣ ሻለቆች፣ ባለጸጎች፣ ኃያላን፣ ባሮች፣ ጌቶች ሁሉ በዋሻዎችና በተራሮች በአለቶች ላይ ይሰወራሉ። ለምንድ ነው የሚሰወሩት? ተራሮቹንና አለቶቹን ምን ይሏቸዋል? በላያችን ውደቁ በዙፋኑ ከተቀመጠው ፊት ከበጉ ቁጣ ሰውሩን። እንግዲህ እግዚአብሔር ወይም ጌታ ኢየሱስ ክርስቶስ የሚቆጣባቸው ወይም ፊቱን ማየት የማይችሉት ኃጢአት ላይ ነው የሚቆጣውና ኃጢአተኞችም እንደሆኑ እነዚህ ሰዎች እናያለን እና ታላቅ የቁጣ ቀን መጥቷልና ማንስ ሊቆም ይችላል አሏቸውና ወደ ዋሻዎች፣ ወደ ተራሮች፣ ወደ መደበቂያ ስፍራዎች፣ ወደ ጉድጓዶች እየሮጡ እንደሸሹ እንመለከታለን እና የሚገርመውና የሚደንቀው በተራሮችና በዋሻዎች ተደብቀውም እንኳን ሞታቸውን ነው የሚመኙት። ውደቁብን፣ መቆም አንችልም እና በዚህን ጊዜ በቃ በፊቱም ልንቆም አንችልም። ስለዚህ ተራሮች በላያችን ላይ ውደቁ፣ ተናዱብን እና ግደሉን ብለው ሲለምኑ ነው የምንመለከተው ማለት ነው ይህንን ትዕይንት በዚሁ በራ ዮሐንስ ምዕራፍ 19 ላይ ሄደን እንመለከተዋለን። በራ ዮሐንስ ምዕራፍ 19 ላይ ሄደን በምንመለከትበት ጊዜ ከምዕራፍ 19 ራ ዮሐንስ ቁጥር 11 ጀምሮ ሄደን በምናነብበት ጊዜ እንዴት ክርስቶስ እንደሚመጣ እና የሚሆነውን ነገር እንመለከታል። እነዚህ ሰዎች ውደቁብን እያሉ ነው። ተራሮችን ውደቁብን፣ ዋሻዎችን ተከደኑብን፣ መሞት ነው የምንፈልገው፣ በጉን ማየት አንችልም፣ ከቁጣው ፊት መሸሽ ነው የምንፈልገው፣ ሞታችን ይሻለናል እያሉ እየለመኑ ነው። እንደለመኑትም ደግሞ እንደሚሆን በዚህ በራዕየ ዮሐንስ ምዕራፍ 19 ከቁጥር 11 ጀምሮ ያለውን ስንመለከት ይገልጽልናል። እንደዚህ ይነበባል። ሰማይም ተከፍቶ አየሁኝ፣ እነሆም አምባላይ ፈረስ ወይም ነጭ ፈረስ የተቀመጠ የታመነና እውነተኛ ይባላል፣ በጽድቅም ይፈርዳል ይወጋልም። አይኖቹ እንደ እሳት ነበልባን ናቸው። በራሱም ላይ ብዙ ዘውዶች አሉ። ከእርሱም በቀር አንድ እንኳን የማያውቀው የተጻፈ ስም አለው። በደምም የተረጨ ልብስ ተጎናጽፏል። ስሙም የእግዚአብሔር ቃል ተብሏል። እንግዲህ ቃል ሥጋ ሆነ ተብሎ የተጻፈው ስለ ማን ነው? ስለ ኢየሱስ ክርስቶስ ነው። የእግዚአብሔር ቃል የተባለው ይሄ ጌታችን የኢየሱስ ክርስቶስ በነጭ ፈረስ ላይ ሆኖ እንደሚመጣ ቁጥር 14 ላይ በሰማይ ያሉ ጭፍሮች ማለት መላእክቶች ነጭና ጥሩ ቀጭን የተልባ አገር ልብስ ለብሰው በአምባ ላይ ወይ በነጭ ፈረስ ላይ ተቀምጠው ይከተሉት ነበር። አብሮ ከመላእክት ጋር ታጅቦ እንደሚመጣ እናያለን። ነገር ግን በመምጣቱ አሕዛብ የሚሆኑትን ደግሞ ይገልጽልናል። ቁጥር 15 ላይ አሕዛብም ይመታበት ዘንድ ስለታም ሰይፍ ከአፉ ይወጣል፣ እርሱም በብረት ብትር ይገዛቸዋል። እርሱም ሁሉን የሚገዛ የእግዚአብሔር የብርቱ የቁጣውን የወይን መጥመቂያ ይረግጣል። በልብሱና በጭኑ የተጻፈው የነገሥታት ንጉሥና የጌቶች ጌታ የሚል ስም ነው። አሜን ሃሌሉያ። እና ስሙ ተጽፏል፣ የነገስታት ንጉስ፣ የጌቶች ጌታ። ይሄ ኢየሱስ እንደሆነ ምንም ጥርጥር የለውም። አንድም መልአክ በፀሐይ ውስጥ ቆሞ አየሁኝ። በሰማይም መካከል ለሚበሩ ወፎች መጣችሁ፣ የነገስታትን ስጋ፣ የሻለቆችን ስጋ፣ የብርቱዎችን ስጋ፣ የፈረሰኞችንም፣ በእነርሱም ላይ የተቀመጡትን ሥጋ፣ የጌቶችና የባሮች የታናሾችና ታላላቆችን ሁሉ ሥጋ እንድትበሉ ወደ ታላቁ ወደ እግዚአብሔር እራት ተከማቹ ብሎ በታላቅ ድምፅ ጮኸ እንግዲህ ምኖችን እየጠራ ነው የሰማይ ወፎችን እየጠራ ነው ምን እያለ ነው የሚጠራቸው የእነዚህን ሰዎች ስጋ ብሉ አሁን ከላይ እንደተመለከት ነው በክብሩ የተነሳ እነዚህ ኃጢአተኞች በዋሻ የሚደበቁ በተራራ ቢሸሸጉ በቋጥኝ መካከል ቢደበቁም አልቀረላቸውም የእግዚአብሔር ክብር የኢየሱስ ክርስቶስ ክብር የተነሳ እንደሞቱ ሞቱ። እዚህ በደንብ አድርጎ ያረጋግጣል። ሬሳ እንደሆኑ ሬሳቸውን ወፎች እንዲበሉት መልአኩ ሲጠራ እናያለን። ከ19 ጀምሮ ሄደን ስንመለከት በፈረስም የተቀመጠውን ጭፍሮቹን ይወጋ ዘንድ አውሬውና የምድር ነገሥታት ጭፍሮችንም ተከማችተው አየውኝ አውሬውም ተያዘ። በእርሱም ፊት ተአምራትን ያደርግ የነበረው የአውሬውን ምልክት የተቀበሉትን ለምስሉ የሰገዱትን ያሳተው ሐሰተኛ ነቢይ ከእርሱ ጋር ተያዘ። ሁሉም በሕይወት ሳሉ በድኝ በሚቃጠል ወደ እሳት ባሕር ተጣሉ ይላል። የቀሩትም በፈረስ ላይ ከተቀመጠው ከአፉ በሚወጣው ሰይፍ ተገደሉ፣ ወፎችም ሁሉ ከስጋቸው ጠገቡ ብሎ ይነግረናል እንግዲህ ጌታ ኢየሱስ ክርስቶስ በሚመጣበት ጊዜ ኃጢአተኞች ከግርማው የተነሳ ይሞታሉ። ሬሳቸው በምድር ላይ ይዘረጋል። የዚህን ጊዜ ወፎች ከሬሳቸው ይበላሉ፣ ይጠግባሉ። የኃጢአተኞች ሁኔታ ይሄ ነው የሚሆነው። የምድር ነገሥታቶች አሉበት። ከነዛ ኃጢአተኞች መኳንንቶች፣ ሻለቆች፣ ባለጠጎች፣ ኃያላን፣ ባሮች፣ ጌቶች ሞታቸውን እየተመኙ ሳለ በግርማውና ከአፉ በሚወጣው ስለታም ሰይፍ ተገለው እንደሞቱ ሬሳቸውንም ደግሞ ወፎች እንደበሉት። እንግዲህ ፀሐይ ጨልማለች፣ ጨረቃም ደም ሆናለች፣ ከዋክብቶችም ረግፈዋል። ጌታ ኢየሱስ ክርስቶስ ከመላእክቱ ጋር ሆኖ በክብር በሚመጣበት ጊዜ ታላቅ ነውጥ ሆኗል። ስለዚህ አሁን ከዚህ ቀጥሎ የሚሆነው ነገር ምንድን ነው? በዚህ በጭለማ ውስጥ በዚህ በጣም በሚያስፈራው ሁኔታ ውስጥ ከሰማይ አንድ መልአክ ሲወርድ በራዕይ ዮሐንስ ምዕራፍ 20 ከቁጥር አንድ ጀምሮ ያሳየናል። የጥልቁን መክፈቻና ታላቁን ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየሁኝ። ጥልቅ የሚለው ኤቦ የሚል የዕብራይስጥ ቃል አለውና መጽሐፍ ቅዱሳችን ውስጥ ሁለት ጊዜ ነው የተጠቀሰው። አንዱ ምድር ስትፈጠር ምድር ስትፈጠር ምንም ፎርም የሌላትና ቅርጽ የሌላት ነበረችና እግዚአብሔር ቅርጽ ሊሰጣት መጣ። የእግዚአብሔር መንፈስም በጥልቁ ላይ ደግሞ ይንሳፈፍ ነበረ ይላልና ጥልቅ የሚለው አንፎርምድ ወይም ደግሞ ቅርጽ የሌለው እና መልክ የሌለው ነገር እንደሆነ ነው ትርጉሙ የሚናገረን። አሁን መጀመሪያ ላይ መልክ የሌላትና ቅርጽ የሌላት የነበረችዋን መሬት እግዚአብሔር መጣና በጥልቁ ላይ ሆኖ እያንዳንዷን ለየ። ብርሃኑን ከጨለማ፣ ስፔሱን ወይም ጠፈሩን ከውሃ ለየ። ከዛ በኋላ አትክልት እንዲበቅል አደረገ፣ ተራሮች በትክክል እንዲሆኑ ሁሉም ነገር መልክ መልክ አስይዞ በስድስት ቀን ምድርን እንዳበጃጃት እና ከጥልቅነት ወይም ኤቦ ከምትባለዋ ጥቅ ቅርጽ አልባ የሆነችዋን ምድር እንዳስተካከለ አሁን ደግሞ በመጨረሻ ጌታ ኢየሱስ ክርስቶስ በሚመጣበት ጊዜ ከዋክብቶች ሲረግፉ፣ ተራሮች ሲፈራርሱ፣ ደሴቶች ከስፍራቸው ሲወርዱ፣ ልክ መጀመሪያ ቅርጸ ቢስ እንደነበረች፣ ጨለማ እንደነበረች ምድር ጥልቅ ወይም ጨለማ ሆና ቅርጸ ቢስ ሆነች የሚለውን ትርጉም ነው የሚሰጠን እንጂ ጥልቁ የሚባል ሴጣን የሚታሰርበት ጉድጓድ አለ የሚል ትምህርት መጽሐፍ ቅዱስ ላይ የለም። ስለዚህ ጥልቁ የሚለው ቅርጽ የሌላትና የፈራረሰች መሆኗን የሚገልጽ ነው። ስለዚህ ሰንሰለቱን በእጁ የያዘ መልአክ ከሰማይ ሲወርድ አየሁኝ። ከዛ በኋላ የቀድሞውን እባብ ዘንዶውን እርሱንም ዳቢሎስ ሰይጣን የተባለውን ያዘው ያዘው ከዛስ ሺህ ዓመት አሰረው ወደ ጥልቅም ጣለው አሕዛብን ወደፊት እንዳያስት ሺው ዓመት እስኪፈጸም ድረስ በእርሱ ላይ ዘግቶ ማኅተብ አደረገበት። ከዚህም በኋላ ለጥቂት ጊዜ ሊፈታ ዘንድ ይገባዋል ይለናል። ስለዚህ አሁን ሺው ዓመት አሁን ጀመረ ማለት ነው። ሺው ዓመት ጀመረ፣ ኃጢአተኞች በሙሉ ሞተዋል። ምድር ጨለማ ተውጣለች፣ ፈራርሳለች፣ ጥልቅ ሆናለች። በዚህ ጥልቅ ውስጥ ሰይጣን ወደ ሌላ ስፍራ እንዳይሄድ በዚህ ጨለማና ቅርጽ አልባ በሆነች ምድር ላይ ታስሮ እንዲቆይ እንደተወሰነና ማህተብ እንደተደረገበት ሺው ዓመት እንደጀመረ እናያለን። ስለዚህ እንግዲህ የኃጢአተኞች በሺው ዓመት ጊዜ የኃጢአተኞችንና የሰይጣንንና ተከታዮቹን ዕጣ ፈንታ ተመለከትን። ኃጢአተኞች በሙሉ ይሞታሉ፣ በሺው ዓመት ጊዜ በክርስቶስ ምጽአት ምክንያት። ሰይጣን ደግሞ ይያዝና በፈራረሰችውና ጥልቅ በተባለችው በዚህ ጨለማ ምድር ላይ እስረኛ ተደርጎ እንዳይንቀሳቀስ ተደርጎ ማህተብ ተመቶበት ይቀመጣል። ታዲያስ ጻድቃኖቹ በዚህ በ በዚህ በሺው ዓመት ጊዜ የት ይሄዳሉ? ወይም በምድር ላይ ያሉት እግዚአብሔርን የወደዱና ጌታን የተቀበሉ ሰዎችስ ክርስቶስ ሲመጣ በዚህ በጣም ባስፈሪው የክርስቶስ መገለጽ ምንድን ነው እጣ ክፍላቸው በምንልበት ጊዜ ከመጽሐፍ ቅዱስ ስናነብ የጻድቃኖች ሁኔታ ምን እንደሆነ መጽሐፍ ቅዱሳችን ይነግረናል ማለት ነው። ይኸውም ጌታችን ኢየሱስ ክርስቶስ በሚመጣበት ጊዜ ጳውሎስ በደንብ አድርጎ እንዳስቀመጠው ከሆነ በአንድያ ተሰሎንቄ ምዕራፍ 4 አራት ቁጥር 16 ላይ አንድያ ተሰሎንቄ ምዕራፍ አራት ቁጥር 16 ጀምሮ እንደዚህ እናነባለን እንደውም ከ13 ጀምሮ እናነባው። ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ፣ አንቀላፍተው ስላሉ ታውቁ ዘንድ እንወዳለን። ኢየሱስ እንደ ሞተና እንደ ተነሳ ካመንን፣ እንዲሁ በኢየሱስ ያንቀላፉት እግዚአብሔር ከእርሱ ጋር ያወጣቸዋልና። በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ጌታ ራሱ በትእዛዝ መላእክት አለቃ ድምፅ በእግዚአብሔርም መለከት ከሰማይ ይወርዳልና በክርስቶስ የሞቱ አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋ ሆነን የምንቀር ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእነርሱ ጋር በደመና እንነጠቃለን። እንዲሁም ሁል ጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ ይላል። እንግዲህ የጻድቃኖች ሺው ዓመት ሲጀምር የጻድቃኖች ነገር እንዴት ነው የሚሆነው? አስቀድመው ሞተው የነበሩ ኢየሱስን ያመኑ ጻድቃኖች ከመቃብር ይነሳሉ። ሲነሱ ጳውሎስ ጀምሮ በአንደኛ ቆሮንቶስ ምዕራፍ 15 ከ51 ጀምሮ ሄደን በምናነብበት ጊዜ ይህ የሚሞተው የማይሞተውን ይህ የሚበሰብሰው የማይበሰብሰውን ለብሰው ነው የሚወጡት። ጻድቃኖች ሲነሱ አዲስ አካል ለብሰው እንደሚነሱ መጽሐፍ ቅዱሳችን ይነግረናል። እና በአንደኛ ቆሮንቶስ ምዕራፍ 15 ምዕራፍ 15 ከ51 ጀምሮ እንደዚህ ይላል፣ እነሆ አንድ ሚስጢር ነግራቸዋለሁ። ሁላችንም አናንቀላፋም፣ ነገር ግን የኋለኛው መለከት ሲነፋ፣ ሁላችን በድንገት በቅስበት ዓይን እንለወጣለን። መለከት ይነፋልና ሙታንም የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን። ይህ የሚበሰብሰው የማይበሰብሰውን ሊለብስ ይህ የሚሞተው የማይሞተውን ሊለብስ ይገባዋልና ይላል። አያችሁ፣ ስለዚህ ትንሣኤ ይሆናል ማለት ነው። ምን አይነት ትንሣኤ ይሆናል? ጻድቃን ብቻ፣ ክርስቶስ ኢየሱስን ያመኑ ብቻ የሚነሱበት ትንሣኤ። እነሱም ሲነሱ የሚሞት ሳይሆን የማይሞት የማይበሰብስ አዲስ አካል ለብሰው ከመቃብር ይወጣሉ። እኛ አንቀድማቸውም፣ እነሱ ይቀድሙናል። ግን ጳውሎስ በተሰሎንቄም ላይ በቆሮንቶስ ላይም እንደተናገረው ምን ማለቱ ነው? እነሱ የማይበሰብስ የማይሞት ሥጋ ለብሰው ሲወጡ እኛ ደግሞ ቆመን ያለን ጌታ ኢየሱስ ክርስቶስን የምንጠብቀው እንለወጣለን። ከተለወጥም በኋላ ጌታን በአየር ለመቀበል ከተነሱት ጻድቃኖች ጋር ሆነን ወደ ሰማይ ወደ ደመናው እንሄዳለን። ከዛስ በኋላ ከእሱ ጋር ወደ አዘጋጀው አገር እንሄዳለን። በዮሐንስ ወንጌል ምዕራፍ 14 ላይ እንደምንመለከተው እሄዳለሁ፣ ስፍራ አዘጋጅላችኋለሁ ከዛ ካዘጋጀው በኋላ ተመልሼ እመጣለሁ፣ እኔ ወዳለሁበት እወስዳቸዋለሁ ስላለ ጌታ ኢየሱስ ክርስቶስ ጻድቃኖች ተነስተው አዲስ አካል ለብሰው ቆመው ያሉትም ጻድቃኖች ተለውጠው ጌታ ኢየሱስ ክርስቶስ ከመጣ በኋላ በደመና ሆነው ከእሱ ጋራ በቀጥታ ወደ ሰማይ ይሄዳሉ። ይህንን ሺህ ዓመት በሰማይ ከእሱ ጋራ ይነግሳሉ። ወደ ዮሐንስ ራእይ ምዕራፍ 20 በምንመለስበት ጊዜ ዙፋኖችንም አየው፣ በእርሱም ላይ ለተቀመጡት ዳኝነት ተሰጣቸው። ስለ ኢየሱስ ምስክርና ስለ እግዚአብሔር ቃል ራሳቸው የተቆረጠባቸው ሰዎችን፣ ለአውሬውና ለምስሉ ያልሰገዱትን፣ ምልክቱን በግንባራቸው በእጃቸው ላይ ያልተቀበሉትን አየው። ከክርስቶስ ጋር ሺህ ዓመት ኖሩና ነገሱ ይላል። ስለዚህ ወደ ሰማይ ልክ ሲሄዱ የመጀመሪያ አቀባበል በሰማይ የሚደረግላቸው አቀባበል ዙፋንና አክሊል ነው የሚሰጣቸው። ነገስታት ነው የሚሆኑት። ስለዚህ በዙፋኖች ላይ ነው የሚቀመጡት። ለእያንዳንዱ ለዳነ ሰው ወደ ሰማይ ከክርስቶስ ጋር ሲሄድ፣ እዛ ሲደርስ ለእያንዳንዱ የዳነ ጻድቃን፣ ሞቶ ለተነሳውም ቆሞ ጌታ ኢየሱስ ክርስቶስን ለተቀበለውና ለተለወጠው ለእያንዳንዳቸው ዙፋን ተሰጧቸው። በራይ ዮሐንስ ይህንን ተመልክቷል። በደንብ ተመልክቷል። ከዛ በዙፋን ላይ ተቀመጡ። ከዛ ዳኝነት ተሰጣቸው። ፍረዱ እንግዲህ ያለ እግዚአብሔር ምድርን ከፈጠርኩኝ ጊዜ ጀምሮ የሴጣንን ተንኮልና ሴራ ተመልከቱ። ኃጢአተኞች የሞቱትና እዛ ምድር ላይ ሬሳቸው የተዘረረ ሰዎች ተመልከቱ። ዳኝነት ስጡኝ። እስቲ ትክክል ያደረግኩት አይደለም? እስቲ ጻድቅ ፈራጅ ነኝ አይደለሁም? ብሎ ዳኝነትን ይሰጣቸዋል ማለት ነው። ከዛ እነሱ በሰማይ ነቅሰው ዳኝነት ተሰጠዋቸው ሺህ ዓመት በሰማይ ነቅሰው ከሱ ጋር እዛ በሚቆዩበት ጊዜ በምድር ላይ ያሉት ግን ቁጥር አምስት ላይ ተመልከቱ። ራእይ ዮሐንስ ምዕራፍ 20 ቁጥር አምስት ብዙ አብያተ ክርስቲያኖችና የክርስቲያን ማህበራት ሺህ ዓመት ሙታን ወይም ደግሞ ጌታን ያልተቀበሉ ሰዎች ሁለተኛ እድል ተሰጧቸው፣ በዚህ በምድር ላይ በኢየሩሳሌም እድል ተሰጧቸው፣ በምድር ላይ እንደገና ወንጌል ይሰባክላቸዋል እየተባለ የሚያስተምሩት ትምህርት ሐሰተኛ መሆኑን ይህ ቁጥር ይመሰክርባቸዋል። ራእይ ዮሐንስ ምዕራፍ 20 ቁጥር አምስ የቀሩት ሙታን ግን ይህ ሺህ ዓመት እስኪፈጸም ድረስ በሕይወት አልኖሩም። ይህ የፊተኛው ትንሣኤ ነው። በፊተኛው ትንሣኤ ዕድል ያለው ብፁዕና ቅዱስ ነው፣ ሁለተኛ ሞት በእርሱ ላይ ሥልጣን የለውም፣ ዳሩ ግን የእግዚአብሔርና የክርስቶስ ካህናት ይሆናሉ፣ ከእርሱም ጋር ይህንን ሺህ ዓመት ይነግሳሉ። እንግዲህ ዳኛ ይሆናሉ፣ ንጉሥ ይሆናሉ፣ እንደገና ደግሞ ካህን ይሆኑና ሺህ ዓመት በሰማይ ከጌታ ጋር ይነግሳሉ። ሌሎቹ ግን ኃጢአተኞች፣ ጌታን ያልተቀበሉት ግን ከመቃብር አልተነሱም። ይሄ የፊተኛው ትንሣኤ ነው። የፊተኛው ትንሣኤ ደግሞ ለጻድቃን ብቻ ጌታን ለተቀበሉ ብቻ እንጂ የፊተኛው ትንሣኤ ለኃጢአተኞች አልተሰጠም። ስለዚህ በፊተኛው ትንሣኤ ዕድል ያለው ብፁዕና ቅዱስ ነው። ሁለተኛው ሞት በእርሱ ላይ ስልጣን የለውም። አንድ ጊዜ ተነሳ፣ ከዛ በኋላ በሰማይ ሄደ፣ ከጌታ ጋር ለሺህ ዓመት በሰማይ ይነግሣል። ከዛስ በኋላ ምንድን ነው የሚሆነው? በቅደም ተከተል ሄደን ስንመለከት ሺው ዓመት ሲፈጸም ምንድን ነው የሚሆነው? የሚል ጥያቄ አለ። ቁጥር ሰባት ላይ ሺው ዓመት ሲፈጸም ሰይጣን ከስራቱ ይፈታል ይላል። ከዛስ እንግዲህ ኃጢአተኞች በሙሉ ሞተዋል፣ አልተነሱም ብለን ነበረ። የፊተኛው ትንሣኤ ጻድቃን ብቻ ነበር የተነሱት ብለናል። አሁን የኋለኛው ትንሣኤ ወይም ደግሞ የሃጣን ትንሣኤ ይሆናል ማለት ነው። በቁጥር ስምንት ላይ በአራቱም በምድር ማዕዘን ያሉ አሕዛብ ጉግና ማንጉግ እንዲያስታቸው ለሰልፍም እንዲያስከትታቸው ሰይጣን እንዲያስከትታቸው ይወጣሉ፣ ከመቃብራቸው ይወጣሉ። ቁጥራቸው እንደ ባህር አሸዋ የሚያህል ነው ይለናል መጽሐፍ ቅዱስ። ስለዚህ ሁለተኛው ትንሣኤ ወይም የኃጥአን ትንሣኤ የፊተኛው ትንሣኤ የጻድቃን ነው ብለናል። ሁለተኛው ትንሣኤ የኃጣን ትንሣኤ ይሆናል ማለት ነው። ይወጣሉ፣ ከየመቃብራቸው ይወጣሉ። ከዛ ሰይጣን እንዲያስታቸው፣ እንደገና ያንን የኃጢአት ሥራ የሰይጣን እንዲያስታቸው፣ ሰይጣን እንዲያስታቸው፣ ያንን የኃጢአት ሥራቸውን የሰይጣን ሥራቸውን እንደገና ለማድረግ ከሱ ጋራ በሰልፍ ሆነው አብረው ተባብረው ሰይጣንን ተባብረው እኩይ ስራቸውን ለመጀመር ይንቀሳቀሳሉ ማለት ነው። ከዛ ቁጥር ዘጠኝ ላይ ወደ ምድር ስፋትም ወጡ የቅዱሳንንም ሰፈርና የተወደደችውን ከተማ ከበቡ ይላል። እንግዲህ አሁን እዚህ ጋር የቅዱሳን ሰፈርና የተወደደችው ከተማ ከየት መጣች? ምድር ጨላልማ ነበረ፣ ፀሐይም የለም ጨረቃም የለም፣ ከዋክብትም ረግፏል። ተራሮች ሁሉ እንትን ብለዋል። ኃጢአተኞች ሞተው ነበር፣ አሁን ተነሱ። ከተነሱ በኋላ ሰይጣን ሰልፍ አሰልፎ ወደ ቅድሲቱ ከተማ ወሰዳቸው። ቅድሲቱ ከተማ ከየት መጣች? እንግዲህ መጽሐፍ ቅዱስ አንድ ጥቅስ ከዚህ ሌላውን ጥቅስ ከዛ እያደረገን እንድናጠና ስለሚነግረን ቅድሲቱ ከተማ ከየት መጣች የሚለውን ለማወቅ ወደ ምዕራፍ ሃያ አንድ እንሄዳለን ማለት ነው ራ ዮሐንስ ምዕራፍ 21 ላይ ስንሄድ፣ ከቁጥር ሁለት ጀምሮ ቅድስቲቱ ከተማ አዲሲቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየኋት ይላል። ስለዚህ የተከበበችው አሁን ሊከቡ የወጡት ከተማ የወረደችው ከየት ነው? ከሰማይ ነው የወረደችው መጽሐፍ ቅዱስ የሚናገረው እና ብቻዋን አይደለችም። በዛ ውስጥ ሰማይ የነበሩት ዳኝነት የተሰጣቸው ዙፋን የተሰጣቸው ጻድቃኖች ከጌታ ጋር ሆነው በዚች ከተማ ውስጥ ሆነው ወደዚች ጨለማ ወደሆነችው ወደ ምድር ወደ ታች ወረዱ። የዚህን ጊዜ ሙታን ተነሱ። ከዛ ሰይጣን ደግሞ ከተማውን አሳየና ክበብ አለ። እንግዲህ ክበብና ዙረህ ይህን ከተማ ማርከን እንይዛለን አላቸው። ለሰልፍ አስከተታቸው ይላል መጽሐፍ ቅዱስ። ስለዚህ መሳሪያ ሞልቷል። አቶሚኩን ኒኩሌሩን ቦምብ አሰልፉ ዙሪያውን ክበቡ አለና ከተማዊቷን ከበቡ። ይላል ምዕራፍ 20 ቁጥር ዘጠኝ ላይ ከዛ ወደ ምድር ስፋት ወጡ፣ ቅዱሲቱን ሰፈርና የተወደደችውን ከተማ ከበቡ፣ እሳትም ከሰማይ ከእግዚአብሔር ዘንድ ወርዳ በላቻቸው ይላል። አለቀ። ይሄ የመጨረሻው ፍርድ ነው። እና እሳት ወርዶ በላቸው ይላል። እና መጽሐፍ ቅዱስ አንዳንድ ጊዜ ነገሮችን በደፈናው ያደርጋል፣ ወይም ሌላ ጊዜ ደግሞ በዝርዝር ያስቀምጠዋል። እና በዝርዝር ሲያስቀምጠው ከቁጥር 11 ጀምሮ እንደው ወርዶ በአንድ ጊዜ ብልት ብቻ ሳይሆን ነገሩ እንዴት ነው የሆነው? ሰልፍ ይዘው በሚወጡበት ጊዜ ጌታ ኢየሱስ ክርስቶስ በዙፋኑ በነጭ ዙፋኑ ላይ ቁጭ ብሎ ለፍርድ በሚቀመጥበት ሰዓት የዛን ጊዜ ነው ታላቅ ነጭ ዙፋን በእርሱም ላይ የተቀመጠውን አየው። በምድርና በሰማይ ከምድርና ሰማይ ከፊቱ ሸሹ፣ ስፍራም አልተገኘላቸውም። ሙታንም ታናሾችና ታላቆች በዙፋኑ ፊት የቆመው አየሁኝ። መጽሐፍት ተከፈቱ፣ ሌላ መጽሐፍ ተከፈተ፣ እርሱም የሕይወት መጽሐፍ ነው። ሙታንም በመጽሐፍ ተጽፎ እንደነበረ እንደ ሥራቸው መጠን ተከፈሉ። ባሕርም በርሱ ውስጥ ያሉትን ሙታን ሰጠ። ሞትና ሲኦልም በእርሱ በእነርሱ ዘንድ ያሉትን ሙታን ሰጡ። እያንዳንዱም እንደ ሥራው መጠን ተከፈለ። ሞትና ሲኦልም በእሳት ባሕር ውስጥ ተጣሉ። ይህም ሁለተኛ ሞት ነው። በሕይወት መጽሐፍ ተጽፎ ያልተገኘ ማንኛውም በእሳት ባሕር ውስጥ ተጣለ ይለናል። እንግዲህ የመጨረሻው ፍርድ በዚህ ሁኔታ ተጠናቀቀ ማለት ነው። ስለዚህ ወንድሞቼና እህቶቼ ያንን ፍርድ ካደረገ በኋላ እና ኃጢአተኞች እሳት ወርዶ በላቸው። አሁን ብዙ ጊዜ በተለያዩ አብያተ ክርስቲያናት እንደምንሰማው ትምህርት ይህ እሳት ሁሉ ጊዜ እያቃጠለ ሰዎችን እየጠበሰ ያኖራል ነው የሚሉት። አይደለም፣ ከሰማይ ይወርዳል ይበላቸዋል። ከዛ በኋላ አመድ እንደሚያደርጋቸው መጽሐፍ ቅዱሳችን በደንብ አድርጎ ይነግረናል። በተለያዩ ቁጥሮች ላይ ሄደን በምንመለከትበት ጊዜ ለምሳሌ በሚልኪያስ ምዕራፍ አራት ላይ የመጨረሻው የብሉይ ኪዳን መጽሐፍ ላይ ሄደን በምንመለከትበት ጊዜ የኃጢአተኞች ፍጻሜ ዘላለማዊ እንደሆነ ወይም ለዘላለም እንደሚደመሰሱ ሚልኪያስ ምዕራፍ አራት ላይ ይነግረናል። ሚልኪያስ ምዕራፍ አራት ቁጥር አንድ ላይ እነሆ እንደድም እንደ ምድጃ እሳት የሚነድ ቀን ይመጣል። ትዕቢተኞችና ኃጢአት የሚሰሩ ሁሉ ገለባ ይሆናሉ። የሚመጣው ቀን ያቃጥላቸዋል፣ ስርና ቅርንጫፍ አይተውላቸውም። ይላል የሰራዊት ጌታ እግዚአብሔር። ቁጥር ሶስት ላይ ሄደን ስናነብ በምሰራበት ቀን በደለኞች ከእግራችሁ ጫማ በታች አመድ ይሆናሉና እናንተም ትረገጧቸዋላችሁ ይላል የሰራዊት ጌታ እግዚአብሔር። አመድ እንደሚሆኑ ነው የሚነግረን። በሕዝቅኤል ምዕራፍ 28 ቁጥር 18 ላይ ደግሞ ሰይጣንን ምን ይለዋል? እሳት ከውስጥ አወጣለውኝ በሚያዩ ሁሉ ፊት በምድር ላይ አመድ አደርግሃለሁ ሁለተኛም አትገኝም ነው የሚለው። ስለዚህ ኃጢአት ያሰራው ሰይጣን፣ ኃጢአት የሰሩ ኃጢአተኞች በሙሉ እሳት ከሰማይ ወርዶ አመድ ያደርጋቸዋል። በሺው ዓመት መጨረሻ እንደዛ ነው የሚሆነው። ከዛስ በኋላ እግዚአብሔር እንደ ተስፋ ቃሉ ምን ያደርጋል? ራ ዮሐንስ ምዕራፍ 21 ላይ ሄደን በምናነበበት ጊዜ አዲስ ሰማይና አዲስ ምድር አየው ፊተኛው ሰማይና ፊተኛው ምድር አልፏልና ባህርም ወደፊት የለም ይላል። ስለዚህ ጌታ አዲስ ሰማይና አዲስ ምድርን ይሰጣል። ከዛስ በኋላ ቁጥር አራት ላይ እንባቸውን ሁሉ ካይናቸው ያብሳል። ሞትም ከእንግዲህ ወዲህ አይሆንም፣ ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም። የቀድሞ ሥርዓት አልፏልና ብሎ ሲናገር ሰማው። ቁጥር አምስት ላይ በዙፋኑ ላይ የተቀመጠው እነሆ ሁሉን አዲስ አደርጋለሁ አለ ለእኔም እነዚህ ቃሎች የታመኑና እውነተኞች ናቸውና ጻፍ አለኝ። ቁጥር ስድስት አለኝም፣ ተፈጽሟል። አልፋና ኦሜጋ መጀመሪያና መጨረሻ እኔ ነኝ። ለተጠማ ከሕይወት ውሃ ምንጭ እንዲሁ እንዲያው እኔ እሰጣለሁ። ድል የሚነሳ ይህንን ይወርሳል፣ አምላክም እሆነዋለሁ፣ እርሱም ልጅ ይሆነኛል ይላል እንግዲህ ኃጢአት ጠፋ። ኃጢአተኛዋ ምድር ተጠፋች። ኃጢአተኞች ጠፉ። ሰይጣንም ጠፋ። ከዛ እግዚአብሔር እንደ ተስፋ ቃሉ አዲስ ሰማይና አዲስ ምድር ሰጠ። ከዛ በኋላ ለቅሶ የለም፣ ሐዘን የለም፣ ጩኸት የለም። በዛች በተሰጠች አዲስ ምድር እና ሰማይ ከጌታ ጋራ ጻድቃኖች ክርስቶስ በመካከላቸው ሆኖ እያዩት እያመለኩት አብረውት ይኖራሉ። ወንድሞቼና እህቶቼ ይህ ተስፋ ለእኛ የተሰጠን ተስፋ ነው። ስለዚህ በሺው ዓመት ጊዜ ምን እንደሚሆን፣ ሺው ዓመት መቼ እንደሚጀምር ምን እንደሚሆን፣ ቀጥሎ ሺው ዓመት ከተፈጸመ በኋላ ደግሞ ከፍጻሜ በኋላ አዲስ ሰማይና አዲስ ምድር ተሰርቶ ኃጢአተኞች፣ ሰይጣንና ክፉዎች በሙሉ ጠፍተው ጻድቃኖች ብቻ ከጌታ ጋር በደስታ ካለ ሐዘን ካለ ጭንቀት ካለ ሞት ለዘላለም እንደሚኖሩ በአዲሷ ምድር ላይ ይህ መጽሐፍ ቅዱስ ያስተምራል። ስለዚህ ወንድም ብርሃን ባቀረበው